ሳውዲ አረቢያ በአሸባሪነት የወነጀለቻቸውን 47 ሰዎች የሺአ ሼክ ነሚር አል ነሚርን ጨምሮ ከገደለች በኋላ በሁለቱ የመካከለኛው ምስራቅ ሀብታም ሀያል መንግስታት መካከል በኢራንና በሳውዲ አረቢያ መካከል ከፍተኛ የሆነ ዲፕሎማሲያዊ ውዝግብና ውግዘት እየሰማን ነው። ወዴት ያመራ ይሆን? እንግዲህ የሚያመራው ወዴት እንደሆነ በእርግጥ መገመት በጣም ይከብዳል። ሳውዲዎች በጣም በኢራን እርምጃ ተበሳጭተዋልኝ ቴራን የሚገኝ ኤምባሲዋን አቃጥላለች። ያን ተከትሎ በአርባ ስምንት ሰዓት የቴራን ዲፕሎማቶች እንዲወጡ ታዘዋል። ከቴራንም በኩል ያሉት የሳውዲ ዲፕሎማቶች ወደ ዱባይ ተመልሰዋል። በነገራችን ላይ በዚህ የአረብ ሊግም እና የገልፍ ሀገራትም የኢራንን እርምጃ ተቃውመውታል እና ያለው ሁኔታ ትንሽ ከበፊቱ የተለየ ከረር ያለ ነው። ያም ቢሆን ግን ወደ ጦርነት ያስገባቸዋል የሚል ግምት የለኝም። ያው በተዘዋዋሪ እየተዋጉ ነው ሶሪያ ውስጥም የመን ውስጥም ይባላል እና ወደ ጦርነት አልገቡም ማለት ይከብዳል። ነገር ግን ሳውዲ አረቢያ በአርባ ሰባቱ ሰዎች ላይ የወሰደችው እርምጃ ተቃውሞ የገጠመው ከቴህራን ብቻ አይደለም። ኢራቅ ውስጥ ትልቅ ሰላማዊ ሰልፍ የተቃውሞ ሰልፍ ነበረ። ባህሬን እንደዚሁ ሊባኖስ ፓኪስታን፣ ምዕራባውያን መንግስታትም የሳውዲ አረቢያ የቅርብ ወዳጅ የምትባለው ዩናይትድ ስቴትስን ጨምሮ አጥብቀው ተችተዋል። እና ሳውዲ አረቢያ የተቃወማትን ሁሉ ዲፕሎማሲያዊ ግንኙነት አቋርጣለሁ እያለች ከፎከረች እንዴት ትዘልቀዋለች? ወይስ ከኢራን ጋር ያለው የሌላ ከዚህ በፊት የምንሰማው አይነት ልዩነት ተጫጭኖት ነው አሁን እዚህ ደረጃ የደረሰው? እንግዲህ ነጋሽ እዚህ ላይ ግን በግልጽ የሚታየው ምንድን ነው? በከፍተኛ ሁኔታ እየከረረ ያለው ከኢራን ጋር ነው። ከኢራን ጋር ደግሞ ከዚህ በፊትም ቁርሾ ያለባቸው ሀገራት ናቸው ሁለቱ። ኢራን የራሷን አይዲዮሎጂ ለማስፋፋት ፖሊሲ ያላት በዚህ የገልፍ ሀገራት በጣም ይቃወሟታል እና ይህ የአሁኑ ተቃውሞ በሚመለከት ግን የሆነው የሳውዲ ኢምባሲዎች ላይ የተደረገው ጥቃት ነው በዋናነት ይሄ ነው እንግዲህ የሚጠቀሰው። ቅዳሜ በመሻድ፣ እሁድ ደግሞ ትናንትና በቴሄራን ሰላማዊ ሰልፈኞች እምባሲን ሁሉ ማቃጠላቸው እጅግ ከፍተኛ የሆነ ቁጣና አስነሳው። ለዚህ ነው የአረብ ሊግም የገልፍ ሀገራት የተቃወሙትና በዋናነት የዲፕሎማቲክ ግንኙነታቸውን ሊያቋረጥ የቻለው የኢራን መንግስት የዲፕሎማቲክ ሚሽኖቹን መጠበቅ አለመቻሉ ይመስለኛል። ሌላው የተለያዩ ሀገሮች የምስ ያደረጉት ተቃውሞ የተለመደ ነው። ከዚህ በፊትም የዚህ የሸሪያ ሕግ የሚፈቅደውን አገዳደል በእድሜ ልክ እና በተለያዩ መንገዶች ቀይሩ የተባሉ ሳውዲዎች ላይ ግፊት ያደርጋሉ። ሳውዲዎች ደግሞ በህጋችን ውስጥ ጣልቃ መግባት የለባችሁም በሚል ቁርጥ የሆነ አቋም ላይ አላቸው። እዚህ ጋር ተያይዞ መነሳት ያለበት በአልቃይዳ ከተነሱት መካከል በተለያዩ ተለያዩ የሳውዲ ግዛቶች ውስጥ በተለያየ ጊዜ ጥቃት አድርሰው የተወነጀሉ እንደውም ጥቃት ማድረሳቸውን በቪዲዮ የተናገሩትኝ ሁሉ ጭምር ነው በዚህ እርምጃ የተወሰደባቸው የሚባለው። እንግዲህ አፍሪካ ሀገር እንደምንሰማው አይደለም። በሳውዲ መንግስት እርምጃ የተወሰደባቸው ሰዎች እነኛ አርባ ሰባት ሰዎችም ሆኑ በቀጣም የሞት ፍርድ ይበየንባቸዋል የሚባሉት በጣም በረዥም ጥናት በጣም በረቀቀ የስለላው ድርጅት መረጃዎች ተሰብስቦባቸው የተያዙ እንጂ እንዲሁ ዝም ብለው ስለተናገሩ ስለሰበኩ የተያዙ አይመስለኝም። በእርግጥ ነው የሻውን መሪ ሼህ ኒማር ኒማርን በሚመለከት ሰላማዊ ሰልፍ አቀስቅሰዋል በሚል ነው የተወነጀሉት። በተረፈ ግን ዓለም ቢቃወማቸው ሳውዲዎቹ በሕግና በስርዓት መሰረት ፍርዳችን ፈጽመናል እያሉ ነው ያሉ። በጣም አመሰግናለሁ። ጋዜጠኛ ነብዩ ሲራክ እንደተለመደው ከሳውዲ አረቢያ ለሰጠህን አስተያየት አመሰግናለሁ። ነጋሽ